ማህደረ ዜና። የቀድሞው የሶቪየት ኅብረት ጠንካራ መሪ ጆሴፍ ስታሊን የውጭ ጉዳይ ሚኒስትሩ የሰላም ጉባኤ ካልተደረገ ሞቼ እገኛለሁ እያለ ከተከራከረ፣ መከላከያ ሚኒስትሩ ለውጊያ እየተዘጋጀ መሆኑን ጠርጥር አይነት አባባል ነበራቸው አሉ። አሜሪካኖች ኢራንን ሊያጠፉ ያቅራራሉ። ሳውዲ አረቢያዎች በኢራን ላይ ይዝታሉ። ኢራኖች የዋሽንግተን ሪያድ ጠላቶቻቸውን አሳፍረው ሊመልሱ ይፎክራሉ። ደግሞ በተቃራኒው የሦስቱም መንግስታት ባለሥልጣናት ጦርነት አንፈልግም ይላሉ። የመኖች ግን ሰዓት በሰዓት ያልቃሉ። የመናይቱ ጋዜጠኛ አፍራህ ናስር ወላጆችን ብትጠይቅ አለችው፣ ለጠየቃት ጋዜጠኛ በቀደም። አሜሪካ ሳውዲ አረቢያም ሆነች ኢራን ለእኛ ሕይወት ደንታ የላቸውም ይሉሃል። ጠያቂው እንደ ጻፈው የጦርነቱ ዛቻ ፉከራው፣ መነሻ እንድምታው፣ ማጣቀሻ የየመን አስተጋብቱ መድረሻችን ነው። ላፍታም አብራችሁን ቆዩ። የኢራኑ ላዕላይ መሪ አያቶላህ አሊ ሃማኒ የካቲት 17 2017፣ ዘመኑ በሙሉ እንደ ጎርጎሪያኑ አቆጣጠር ነው፣ የጦር ሰራዊት አዛዦቻቸውን ሰብስቦ ይህንን አዲሱን ፕሬዚደንት በእውነቱ ማመስገን አለብን አሉ። ከወር በፊት ስልጣን የያዙትን የአሜሪካን ፕሬዚደንት ዶናልድ ትራምፕን ማለታቸው ነው። እናመሰግነዋለን ምክንያቱም የዩናይትድ ስቴትስን ትክክለኛ ገጽታ በቀላሉ እንድናውቅ አድርጎናልና። በእርግጥም የዲፕሎማሲ ጥበብ፣ የፖለቲካ ብልጣብልጥነት፣ ሀገርና ሕዝብን የማስተዳደር ዘዴ ብዙም የማይገባቸው ቱጃሩ ፖለቲከኛ፣ ያሻቸውን የሚሉ፣ የፈለጋቸውን የሚያደርጉም አይነት ሰው ናቸው። ከተፈጥሮ ጥበቃ ውል እስከ ንግድ ስምምነት ከወታደራዊ ትብብር እስከ ስደተኛ ደንብ የሚደርሱ ዓለም አቀፍ ስምምነቶችንና መርሆችን እየመነቃቀሩ ውድቅ አድርገዋቸዋል። የኢራንን የኒኩሌር መርሃ ግብርን ለማስቆም የተደረገውን ዓለም አቀፍ ስምምነትም እንደሚያፈርሱ፣ በስምምነቱ ምክንያት ዩናይትድ ስቴትስ ከኢራን ላይ አንስተው የነበረውን ማዕቀብ መልሰው እንደሚጥሉ ከምረጡኝ ዘመቻቸው ጊዜ ጀምሮም በግልጽ ያልተናገሩበት ጊዜ አልነበረም። የአሜሪካ ህዝብ በገቡት ቃል በሰጡት ተስፋ አምኗቸው ደግፏቸው ከሌሎች ብዙ ብጤዎቻቸው አስበልጧቸው መረጣቸው። የተፈጥሮ ጥበቃ ይሁን የንግድ የኒኩሌር ይባል የስደተኛ ውል ወይም ስምምነት ዓለም አቀፍ እስከሆነ ድረስ ማክበርና ማስከበር ያለበትም ድፍን ዓለም ነው። ፕሬዚደንት ዶናልድ ትራምፕ በምርጫ ዘመቻቸው ለህዝባቸው የገቡትን ቃል ተራ በተራ ገቢር ሲያደርጉ ግን የብራስልስ ለንደን፣ የሞስኮ ቤጂንግ ሀያላን የፈረሙትን ስምምነት ሊያስከብሩ ቀርቶ ውልፊጥም አላሉ። ቱጃሩ ፖለቲከኛ አለም አቀፍ ስምምነቶችን ደንብና መርህን እየጣሱ እየሻሩ ወይም እያፈረሱ በሌሎች ሀገሮች ሸቀጦች ላይ ግብር እየጨመሩ አለምን የማርበድበዳቸውን ያክል ሰሜን ኮሪያን በእቶንና መዓት ለመቅጣት የዛቱ የፎከሩት ግን በርግጥ ከዛቻ አላለፈም። ድርድሩም ትንሹ የሮኬት ሰው እያሉ ከሰደቧቸው ከሰሜን ኮሪያው ሊቀመንበር ከኪም ጆንግ ኡን ጋር ከመጨባበጥ ባለፈ እስካሁን የተከረው የለም። ሰሞኑን ደግሞ የትራምፕና የባለስልጣኖቻቸው ስድብ፣ ዛቻ፣ ፎከራ በኢራን ላይ ጠንክሯል። ደግሞ መለስ ብለው ጦርነት አልፈልግም ይላሉ። ኑክሌር ጦር መሳሪያ እንዲኖራቸው አልፈልግም እና እኛም ማስጋት የለባቸውም። ይህ ሁሉ ነገር እየተደረገ ቢሆንም እኔ ጦርነት መዋጋት የምፈልግ ሰው አይደለሁም ይበሉ እንጂ ግን ኢራንን የሚወጋ ተጨማሪ የአሜሪካ ወታደር ተዋጊ አውሮፕላኖች፣ ጸረ ሚሳይል ሚሳይሎችና አውሮፕላን ተሸካሚ መርከብ ወደ ፋርስ ባህረ ሰላጤ እያዘመቱ ነው። መካከለኛው ምስራቅ፣ አፍሪቃ፣ ቀይ ባህርና ሜዲትራንያን ባህር የሰፈሩ የአሜሪካ ወታደሮችም የውጊያ ልምምድ እያደረጉ ነው። ለኢራን የሚጎራበቱ ኢራቅን በመሳሰሉ ሀገራት የሚኖሩ የዩናይትድ ስቴትስ ሲቪል ዜጎችን ከያሉበት እያስወጣችም ነው። ጦርነት የማይፈልጉት ፕሬዚደንት ትራምፕ በሚወዱት የትዊተር ገጻቸው ኢራን መዋጋት ከፈለገች ያ በይፋ መጥፊያዋ ነው ብለው ዝተዋል። የአያቶላ ሐሚኒ ምጸት ትክክል ይሆን ይሆን? ዩናይትድ ስቴትስ ፕሬዚደንት ትራምፕ እንዳሉት ከኢራን ጋር ውጊያ ከገጠመች ውጊያ የምትገጥመው ድፍን ኢራንን ለማጥፋት እንጂ በዲፕሎማሲ ፖለቲካ ወግ ለመሸፋፈን እንደሚደረገው የቴህራን ገዢዎችን ብቻ ለማጥፋት አይደለም። ኢራቃዊው የፖለቲካ ተንታኝ ዋቲቅ አልሐሺሚ እንደሚያምኑት ዩናይትድ ስቴትስ፣ እስራኤል፣ ሳዑዲ አረቢያ፣ የተባበሩት አረብ ኤምሬቶችና ተከታዮቻቸው ኢራንን በቀጥታ አይወጉ ይሆናል። ይሁንና ዩናይትድ ስቴትስ ሶስት ነገሮች እስኪሟሉላት ድረስ اميركانا ترامب ايران باعتقادي الولايات المتحده راح تستمر بالتصعيد لكنه في النهايه تهدف الى ثلاثه اشياء القضيه ستيتس مع የመጀመሪያው በኢራን ላይ የውስጥ ተቃውሞና አመፅን መቀስቀስ ነው። ሁለተኛው ኢራን፣ የመን፣ ሊባኖስ፣ ሶሪያ እና በሌሎች የመካከለኛው ምስራቅ ሀገራት ውስጥ ያላት ተጽዕኖ እንዲቀንስ ማድረግ። ሶስተኛውና ዋናው ዓላማ ዩናይትድ ስቴትስ የምትፈልገውን ኢራን ተቀብላ ስለ ኢራን የኒክሌር መርሃ ግብር የሚደረገው ድርድር እንዲቀጥል ማስገደድ ነው። እንቴጆር ኢራን ኢለ ተፋውት ጀዲድ ላይ ቢሾሩት አሜሪካዬ ዋሽንግተኖች ሲጠሯቸው አቤት ሲልኳቸው ወዴትን የተካኑበት የሪያድ አቡዳቢ ገዢዎች ኢራንን ለማዳከም የመላይ የከፈቱት ጦርነት ጥንታዊቱን ድሃ አረባዊት ሀገርን ከማጥፋት ባለፍ አሸናፊም ተሸናፊም ሳይለይ ለአምስተኛ ዓመት ቀጥሏል። የጦርነቱ መዘዝ ለሳውዲ አረቢያ ሕዝብ ተርፎም የሪያድ የጅዳ የጣይፍ የመካ ሰማይ የሚሳኤልና የድሮን መወናጨፊያ ሆኗል። ለህዝቡም የስጋት ቀጠና ዛሬም ጭምር። የጅዳው ወኪላችን ነቢዩ ሲራክ እንደነገረን ዛሬ ማለዳም የየመን ሁቴ አማጽያን ተኮሱት የተባለ ሚሳኤልን የሳውዲ አረቢያ ጦር አክሽፎታል። የሁቴ አማጽያን ተኮሱ የተባለ ሚሳኤል ወደ መካ አቅጣጫ ሲሄድ ዘጣይፍ የሚባል ተራራማ ኮረብታማ አካባቢ ላይ እንዳከሸፉት የሳውዲ የመከላከያ ሚኒስቴር ኃላፊዎች መግለጻቸውን አልአረቢያ በዌብሳይቱ ላይ አስታውቋል። ነጋሽ በአጠቃላይ ያለ ሁኔታ በተለይም ደግሞ እነኚህ ሁለት መርከቦች ከተመቱ በኋላ እና እንደገና ደግሞ በምስራቃዊ የሳውዲ የነጋዥ ማምረቻ ፓይፕላይኖች ላይ ጥቃት ከተደረገ በኋላ የሳውዲ መንግስት ቁጣቸውን በከፍተኛ ሁኔታ እያሰሙ ነው ያለው የሪያድ ገዥዎች ዋሽንግተኖችን ለማስደሰት በኢራንና በኢራን ይደገፋሉ በሚባሉ መንግስታትና ቡድናት ላይ ጣ ዛቻ ፉከራቸውን ሲያሰሙ አልፎ ተርፎም ጡንቻቸውን ሲሰነዝሩ ያሁኑ በእርግጥ የመጀመሪያው አይደለም። ከሺ ዘጠኝ መቶ ሰማንያዎቹ የሊባኖስ ጦርነት እስከ ኢራቅ ኢራን ውጊያ፣ ከኢራቅ ወረራ እስከ ሶርያው ፍጅት፣ ሁሌም ዋሽንግተኖች ሲያነጥሱ ሪያዶች እንዳሳሉ ነው። ለነገሩ ሕዝባቸውን ረግጠው እየገዙ የሚንደላቀቁበት ስልጣን መሰረቱ የዋሽንግተን ድጋፍ በመሆኑ ዋሽንግተኖች ሲያዳልጣቸው ሪያዶች ቢደፉ በእርግጥ አይገርምም። ትራምፕም አልሻሸጉትም። ሳውዲ አረቢያን ከጥቃት እንከላከላለን ሀብታም ናቸው። ንጉሱን ወዳቸዋለሁ። ንጉሥ ሰልማንን ግን ንጉስ ሆይ አልኳቸው እኛ ባንጠብቆ ሁለት ሳምንት እንኳን አይኖሩም፣ ለወታደራዊ ድጋፋችን መክፈል አለብዎት። የትራምፕ መስተዳድር ከኢራን የሚሰነዘር ጥቃትን ለመከላከል ላለው ዘመቻም ጦሩን ወደ መካከለኛው ምስራቅ ሲያዘምት የሪያድ ገዢዎች የሺአ ደፈጣ ተዋጊዎች ያሏቸውን ቢያንስ ስምንት ዜጎቻቸውን ጭድ አድርገዋል። ባለፈው ሳምንት በነዳጅ ማመላለሻ ቧንቧና መርከብ ላይ ደረሰ ለተባለው ጥቃትም የቁጣ በቀላቸው ማብረጃ ያደረጉት ወትሮም የወደመችውን የመንን በተለይ ደግሞ እርሰ ከተማ ሰንዓን ነው። የሳውዲ አረቢያ የጦር ጀቶች ባለፈው አርብ ደአይሮ በተባለ የሰንአ መንደር ላይ በዘረገፉት ቦምብ በርካታ ሰላማዊ ሰዎች ገድለዋል። የሁቲ መንግስት የሰብአዊ መብት ሚኒስትር አልያ አልሹዓቢ እንዳሉት የሳውዲ አረቢያ ገዢዎች ሕፃናትን ካልገደሉ ወንጀላቸው የተጓደለ ይመስላቸዋል። ወንጀለኞቹ 76 ሰዎችን ገለዋል አቁስለዋልም። አራቱ ህፃናት ናቸው። ሳውዲ አረቢያ የየመን ህፃናትን ካልገደለች ወንጀሏ የጎደለባት። የተባበሩት መንግስታት ድርጅት እንደሚለው አምስተኛ ዓመቱን በያዘው የየመን ጦርነት ከ7300 በላይ ልጆች ተገለዋል። አንድ ነጥብ ሁለት ሚሊዮን ልጆች አንድም ቆስለዋል አሊያም ታመዋል። 25 ሚሊዮን ደግሞ በምግብ እጥረት እየተሰቃዩ ነው። ዩናይትድ ስቴትስ፣ ሳዑድ አረቢያና ኢራን አንዳቸው ሌላቸውን ለማጥፋት ዛሬም ሲዛዛቱ፣ የመን ትወድማለች፣ ህዝቧ ያልቃል። ጦርነቱ ከነዳጅ ዘይት ሽያጭ የሚዛቀውን የሳዑድ አረቢያ፣ የተባበሩት አረብ ኤምሬቶችና የተከታዮቻቸውን ካዝናም እያራቆተ ነው። የጦርነቱ ዘዋሪዎች በድሃው የመን ህዝብ ላይ የሚያደርሱትን እልቂትም ሆነ ከየህዝባቸው ቀምተው እሳት ውስጥ የሚሞጅሩት ገንዘብ ስላደረሰና ስለሚያደርሰው ኪሳራ ለየህዝባቸው አይገልጹም። በየመን ጉዳይ ስትመለከት የመገናኛ ብዙኃን የሚሰጡት በአብዛኛው መረጃ ከኢራን እና ከቋጣር ጋር ግንኙነት ያላቸው ሁቴ አማካያን በአካባቢው ጸጥታን ለማደፍረስ የሚያደርጉትን እንቅስቃሴ በተለያየ መንገድ ከመኮነን ባለፈ የሳውዲ መራሹ ጦር ተዳክሟል፣ ስኬት ላይ አልደረሰ የሚል ምንም አይነት መግለጫና ትንታኔ ልትሰማም መጠበቅ የለብህም እና ሁቴ አማካያንን፣ ኢራንን፣ ቋጣርን ማውገዝ ላይ ነው እንጂ ያልተሳካውን ያነ አምስት ዓመት ጉዞ ተንትኖ ለወደፊት አቅጣጫ የሚያሳዩ ብረለቶችም መጽሔቶችም የራዲዮ ጣቢያዎችም በአሁኑ ሰዓት በሳውዲ ይኖራሉ ብሎ መገመት ትንሽ አስቸጋሪ ነው። ንጉሥ ሰልማን የአረብ ሊግ አባል ሀገራት መሪዎችን ለግንቦት ሰላሳ መካህ ላይ ጉባኤ ጠርተዋል። ጉባኤውን የጠሩት የሊጉ አባል የሆነችው የመን ከጥፋት የምትድንበትን ብልሃት ጉባኤተኞች እንዲያፈላልጉ ለመጠየቅ አይደለም። በጦርነቱ የቆሰለ የተፈናቀለና ለረሃብ የተጋለጠውን ሕዝብ አባል ሀገራት እንዲረዱ ለማስተባበርም አይደለም። ጉባኤተኞች ኢራንን አውግዘው ቀጠርን ወቅሰው ሪያድን አሞግሰው ዑምራቸውን አድርሰው ወደየመጡበት ለመመለስ መሆኑን ለማወቅ እስከ ጉባኤው መግለጫ መጠበቅ አላስፈለገም። ለየመኖች የሚጨነቅ የለም ማለችን በልን። እንደገና ጋዜጠኛዋ የሳውዲ አረቢያ የውጭ ጉዳይ ሚኒስትር ዴኤታ አድል አል ጁበይር ባለፈው ቅዳሜ እንዳሉት ሳውዲ አረቢያ ጦርነት አትፈልግም፣ ጦርነትን ለማስወገድም አቅሟ የፈቀደውን ሁሉ ታደርጋለች። የመኖችን የሚፈጀው ለሪያዶች ሰርግ ይሆን? ወይስ እንደ ጋዜጠኛዋ ለየመን ሕዝብ የሚጨነቅ የለም እንበል? ነጋሽ መሐመድ ነኝ። ቸር ያሰማን።